በሊባኖስ ከቤሩት ከተማ ወጣ ብሎ የሚገኝ የተጨናነቀ አውራ ጎዳና ላይ ከሚገኘው የኢትዮጵያ ቆንጽላ ጽህፈት ቤት ፊት ለፊት አንድ ታክሲ በጣም የተናደደች እና ግራ የገባት ኢትዮጵያዊ ሴትን አወረዳት። ኢትዮጵያዊዋ ሴት በቆንጽላ ጽህፈት ቤቱ ዙሪያ ተጠልለው የሚገኙ ሌሎች ኢትዮጵያውያንን ተቀላቀለች። እስከ ቅርብ ጊዜ ድረስ እነዚህ ኢትዮጵያውያን ሊባኖስ ውስጥ በቤት ሰራተኝነት ተቀጥረው ከሚሰሩ ሶስት መቶ ሺህ ሰራተኞች መሀል ነበሩ አሁን ግን ሊባኖስን በከፍተኛ ሁኔታ እያሽመደመዳት ባለው የኢኮኖሚ ቀውስ ምክንያት ቀጣሪዎች ወጫቸውን ለመቀነስ ሲሉ ያለምንም ማስጠንቀቂያና ዝግጅት ሰራተኞቻቸውን በማባረራቸው ሴቶቹ በየቆንጽላቸው በረላይ እንዲወድቁ ሆነዋል። ስሟን መግለጽ የማትፈልገው ኢትዮጵያዊ አሰሪዎቿ ባለፉት ሁለት ወራት የሰራችበትን ክፍያ ሳይሰጧት እንዳስወጣት ትናገራለች። ለስት አመታት ከሊኒደሊ ማአኮ ብረጃ ቢያንስ አየር መንገዱ ስራ እስኪጀምር እነሱ ጋር እንድቆይ ጠይቄያቸው ነበር፣ ግን አልፈቀዱልኝም። ከዛ እንደውም ወደ አስቀጠረኝ ሰው እየወሰዱኝ፣ ሰውየው ደግሞ ወደ ተለያየ ቤት እያዟዟረ እጄን ማንሳት እስኪያቅተኝ አሰራኝ። በዛ ሰሞን ደግሞ ምን እንደሆነ ያላወቅኩት ህመም ይሰማኝ ነበር። ራሴን፣ አፍንጫዬን ሁሉ ያመኝ ነበር። ራሴን እንኳን በቅጦ አላስታውስም። በኋላ ፓስፖርቴንና ያለኝን አንዳንድ ነገሮች ሰጠኝና እዚህ ኤምባሲ ፊት ለፊት ጥሎኝ ሄደ። ለስደተኞቹ መብት የሚሟገት እኛ ለእኛ የተሰኘ ድርጅት ተወካይ የሆነችው መቅደስ ይልማ የሊባኖስ ቀጣሪዎች ሰራተኞቻቸውን በዚህ ሁኔታ እያስወጡ መንገድ ላይ መጣላቸው ለገንዘብ ሲባል የተደረገና ተቀባይነት የሌለው ነው ትላለች። ምንም አይነት ኃላፊነት አይሰማቸውም። ኮሮና ቫይረስን ሰበብ እያደረጉ ሴቶቹን እዚያ አምጥተው ይጥሏቸዋል። ግን የሚገባቸውን መክፈል ስለማይችሉ ነው። ሕሊና ህሊና ቢኖራቸው እዚህ እያመጡ አይጥሏቸውም። ቢያንስ ነገሮች እስኪስተካከሉ ድረስ እቤት እንዲቆዩ ማድረግ ይችሉ ነበር። በሊባኖስ በፍጥነት እየተዛመተ ያለው የፖለቲካና የኢኮኖሚ ቀውስ ችግሩ ገና እየተስፋፋ እንደሆነና በቅርቡ ማብቂያ እንደሌለው የሚያሳይ ነው። የጸረ ዘረኝነት እንቅስቃሴ አቀንቃኝ የሆኑት ፋራ ሳልካ ችግሩ በኢትዮጵያኖች ላይ ብቻ ሳይሆን በሁሉም የውጭ ዜጎች ላይ የተከሰተ እንደሆነ ያስረዳሉ። በኢትዮጵያ ቆንጽላ ጽህፈት ቤት የሚታየው ችግር የኢትዮጵያኖች ብቻ አይደለም። በእርግጥ ኢትዮጵያኖች ወደ ሊባኖስ በሰራተኝነት ተቀጥረው ከሚመጡ የውጭ ዜጎች ከፍተኛውን ቁጥር ይዛሉ። ግን ችግሩ የተከሰተው በሁሉም የውጭ ሀገር ዜጎች እና በሁሉም ቆንጽላ ጽህፈት ቤቶች ላይ ነው። በጉዳዩ ላይ አስተያየታቸውን እንዲሰጡን ቤሩት የሚገኘውን የኢትዮጵያ ቆንጽላ ጽህፈት ቤት በተደጋጋሚ ብንጠይቅም መልስ አላገኘንም። ይህ ፕሮግራም እስከተጠናቀረበት ጊዜ ድረስ ግን ኢትዮጵያኖቹ ሴቶች በቆንስላው ጽህፈት ቤት ዙሪያ ፈሰው በማያውቁትና ችግሮች እየተባባሱ ባሉበት ሀገር ላይ እድላቸውን ይጠብቃሉ።